የኤርትራና የሶማሊያ ሪፑብሊክ ዛሬ ሰኞ አራት አበይት ነጥቦች ላይ ከስምምነት ደርሰዋል። ሁለቱ ሀገሮች ወዳጅነትና የመረዳዳት የጋራ ስምምነትንም እንደፈረሙ ጠቅሶ ዘጋቢያችን ብርሃነ በርሄ ዜናውን አድርሶናል። ዛሬ በፕሬዚደንት ኢሳያስ አፈወርቂና በፕሬዝደንት መሀመድ አብደላሂ የተፈረመው ስምምነት በሁለቱ አገራት መካከል ያለውን ጥልቅና ታሪካዊ ወዳጅነትንና ግንኙነትን የሚያጎለበት ስምምነት እንደሆነም ተገልጿል በሁለቱ አገራት የተደረገው ስምምነት ኤርትራና ሶማሌ በፖለቲካ በፋይናንስ በማህበራዊ በባህላዊ በመከላከያና ጸጥታ ተባብረው እንዲሰሩ ዲፕሎማሲያዊ ግንኙነቶቻቸውም በመመስረት አምባሳደሮቻቸውን እንዲሾሙ የሁለትዮሽ የንግድና ኢንቨስትመንትን ግንኙነት እንዲያጎለቡትና የባህልና የትምህርት ልውውጥ እንዲያደርጉም ተስማምተዋል በተጨማሪም የአካባቢውን ሰላም ለማረጋጋትና ፋይናንሳዊ ውህደትን ለማረጋገጥና ለማጎልበት በአንድነትና በመረዳዳት እንደሚሰሩም ተስማምተዋል በስምምነቱ ላይ የሶማሌን መንግስት የፖለቲካ ነጻነት ሉዓላዊነትና አንድነቱን ለማረጋገጥ እንዲሁም መንግስትና ህዝብ አገራቸውን ከዚህ በፊት ወደ ነበረችበት ለመመለስና የህዝብን ፍላጎት ለማርካትና ለማሟላት በሚያደርገው ጥረት የኤርትራ መንግስት ድጋፉን እንደሚያደርግም አረጋግጠዋል። በስምምነቱ ወቅትም ፕሬዚደንት ሲያስ አፈወርቂ ለፕሬዚደንት መሐመድ አብዱላሂ ስጦታ አበርክተውላቸዋል።